ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በሁለት ክልሎች መካከል ነው። በፌደራል ደረጃ ጣልቃ ተገብቶ መፈታት ስላለበት ፌደራል መንግስት ሰላምን ለማረጋጋት እየሰራ ነው ያለ ገነዘባለን። በዚህ መካከል ግን ዜጎቻችን እየሞቱ ናቸው። የደቡብ ክልል ፕሬዚዳንት ሚዲዮን ማቴዎስ ናቸው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ፕሬዚዳንት ዶናልድ ትራምፕ በመጪው ማክሰኞ ጥር 28 የመንግሥት መስሪያ ቤቶችን በከፊል መዘጋት ተከትሎ ውዝግብ በተነሳበት ሳቢያ ለሌላ ጊዜ ተላልፎ የነበረውን ከሀገሪቱ ምክር ቤት ፊት ቀርበው ስለ ፖለቲካዊ፣ ማኅበራዊና ኢኮኖሚያዊ ሁናቴዎች የሚገልጹበትን ሴት ኦፍ ዘ ዩኒየን የተባለውን ንግግራቸውን እንዲያሰሙ አፈ ጉባኤ ናንሲ ፔሎሲ ትናንት ሰኞ ግብዣ አደረጉላቸው ይላል። የዚህንም ዝርዝር ይዘናል። በመጽሔቱ ክፍለ ጊዜ ይቀርባል። አሁን የዕለቱን ዋና ዋና ዜናዎች እናሰማለን። ዩኒሴፍ ግዙፍ ነው የተባለውን የ3 ሚሊዮን 900 ሚሊዮን ዶላር የህይወት አድን እርዳታ ተማጽኖ አቀረበ። ዩናይትድ ስቴትስ ንብረትነቱ የቬኒዙዌላ መንግሥት በሆነው ነዳጅ ዘይት ኩባንያ ፒዲቪኤስኤ ላይ ማቀብጣለች። ጤና ስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 21 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳኒት ፍሳሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። ዩናይትድ ስቴትስ ንብረትነቱ የቬኔዙዌላ መንግስት በሆነው የነዳይ ዘይት ኩባንያ ፒዲቪኤስኤ ላይ ማዕቀብ ጣለች። አላማውም የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ ዩናይትድ ስቴትስና ሌሎች በርካታ አገሮች የሀገሪቱ ሕጋዊ መሪ ሲሉ እውቅና ለሰጧቸው የቀድሞ የምክር ቤት አፈ ጉባኤ ሁዋን ጎዶ እንዲያስረክቡ ጫና ለማድረግ ነው። የአሜሪካ ድምፅ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሻይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል። በአስር ሺዎች የሚቆጠሩ ፕሬዚዳንት ማዱሮ ከስልጣን እንዲወርዱ እየጠየቁ ባሉበትና የፖለቲካ ቀውሱ እያየለ በመጣባት ቬኔዙዌላ፣ ዩናይትድ ስቴትስ ለመንግስቱ እስትንፋስ ማቆያና ለህልውናውም ወሳኝ በሆነው የነዳጅ ኩባንያ ላይ በወሰደችው እርምጃ ጫናዋን ከፍ አድርጋለች። በስፓኝ ባህል ጽሮት አጠራር ፒ ዲ ቪ ኤስ ኤ በመባል በሚታወቀውና ንብረትነቱ የቬኔዙዌላ መንግስት በሆነው የነዳጅ ኩባንያ ፔትሮሊዮስ ደ ቬንዙዌላ ላይ የሚጣለውን ማዕቀብ ምንነት ይፋ ልናደርግ ነው። ማዶሮ እና አጋሮቻቸው የሚፈጽሙትን ምዝበራ እርቃን ማስቀረታችንን ቀጥለናል። በዛሬ ዕለት የወሰድነውም እርምጃ የቬኔዙዌላን ሕዝብ ንብረት መመዝበራቸውን እንዳይቀጥሉ የሚያደርግ ነው። ፕሬዚዳንት ትራምፕ የብሔራዊ ጉዳዮች አማካሪያቸው ጆን ቦልተን ናቸው። ስልጣን በሰላማዊና በዲሞክራሲያዊ መንገድ ወደ ሽግግሩ ወቅት ፕሬዚዳንት ጓዶ ሕገ መንግስታዊ ስርዓትን ተከትሎ የሚካሄደውን ሽግግር እንዲደግፉ ሲሉ ቦልተን ለቬኔዙዌላ ጦር ሰራዊትና የደህንነት ኃይሎችም ጥሪ አሰምተዋል። በመንግስቱ ላይ እየተደረገውን ወይም እየተደረገ ያለውን ዓለም አቀፍ ጫና በሚያንጸባርቅ አቀራረብ ቬኔዙዌላዊ የውጭ ጉዳይ ሚኒስትር ጆርጌ አሬዛም በበኩላቸው በትላንትና ዕለት ለዩናይት ስቴትስ ተከታዩን ብለዋል Remember that Commander Hugo Chavez said, and President Maduro confirmed thousands of times, ጠቅላይ አዛዥ ሁጎ ሻቨዝ ያሉትንና ፕሬዚዳንት ማዱሮም ሺህ ጊዜ ደጋግመው ያረጋገጡትን ማስታወስ ይሻል። አስፈላጊ ከሆነ ከፕሬዚዳንት ትራምፕ ጋር ተገናኝቶ መነጋገር፣ አዎ፣ አስፈላጊ ከሆነ በሀገሮቻችን መካከል ሰላምና መከባበርን መሠረት ያደረገ ግንኙነት እውን ይሆን ዘንድ ከሰይጣንም ጋር ቢሆን ተገናኝቶ መነጋገር፣ ያን ማድረግ እንችላለን። ትራምፕ ሰይጣን ናቸው እያልኩ ግን አይደለም። የአካባቢው ፖለቲካ ጉዳይ ተንታኞች በቬኔዙዌላ የነዳጅ ኩባንያ ላይ የተጣለው ማዕቀብ በማድሮ መንግስት ላይ የበረታ ጉዳት ወይም ጫና ያስከትላል ብለው ያምናሉ። ዩናይትድ ስቴትስና ቬኔዙዌላ በበርካታ ስርታት በዘለቀውና የጋራ ጥምር ወይም የጋራ ፍላጎት ጥቅም ባስተሳሰራቸው ድፍድፍ የነዳጅ ዘይት ኩባንያ ገበያ ሽያጭ ሳቢያ ዋሽንግተን አሁን በመጨረሻ የወሰደችውን ይህን ማዕቀብ በቬኔዙዌላ ይለምጣል። ሰዎች ስታምንታ መቆየቷም የሚታወስ ነው። የፓኪስታን ከፍተኛ ፍርድ ቤት የእስልምናን እምነት ስም አጉድፋለች በሚል በሐሰት የተከሰሰችውን ክርስቲያን ሴት በነፃ መለቀቅን አጽድቋል። ለአስርተ ዓመት የዘለቀው የፍርድ ሂደት አከተመላት ማለት ነው። በአሲያ ቢቢ ላይ የተመሠረተው ክስ መሰረት የለውም በማለት ከፍተኛው ፍርድ ቤት ባለፈው ጥቅምት ወር ከበየነ በኋላ ከእስር የተለቀቀች ቢሆንም ከአክራሪ ሙስሊሞች የግድያ ዛቻ ስለተዘነዘረባት ለደህንነቷ ሲባል በመንግሥት ጥበቃ ስር ተደብቃ ቆይታለች። አሁን ግን ከፓኪስታን ለመውጣት የሚችልበት እድል ተፈጥሮላታል። ልጆቿ በካናዳ ጥገኝነት ስለተሰጣቸው ምናልባት ወደዛ ሳትሄድ አትቀርም። የዩናይት ፕሬዚዳንት ትራምፕ የረዥም ጊዜ ወዳጅና የቅርብ አጋር የነበሩት ሮጀር ስቶን ዛሬ ዋሽንግተን ዲሲ በሚገኝ የፌዴራል ፍርድ ቤት ቀርበው ሰባት ክሶች ተመሰረተባቸው። ክሶቹ ከሶስት ዓመታት በፊት በፕሬዚዳንት ትራምፕ ከፕሬዚዳንት ትራምፕ ጋር በመወዳደር ለፕሬዚዳንትነት ምርጫ ቀርበው የነበሩት ሂላሪ ክሊንተንን የሚጎዳ በፍተሻ የተገኘ ኢሜይል ይፋ ወይም ግላጭ ከማውጣት ጋር የተያያዙ ናቸው። የስልሳ ስድስት ዓመት ዕድሜ ወስቶን ባለፈው ሳምንት የታሰሩት ፍሎሪዳ በሚገኘው መኖሪያ ቤታቸው ሲሆን ዊኪሊክ ካሾለካቸው የኢሜይል መልእክቶች ጋር ስለ ነበራቸው ሚና ዋሽተዋል የሚሉ አምስት ክሶች ጥፋተኛ አይደለሁም ብለዋል። በምስክሮች ሂደት ውስጥ ለመግባት ሞክረዋል። በትራምፕ የምርጫ ዘመቻና በሩሲያ መካከል የመመሳጠር ተግባር የሚኖር እንደሆነ ለማጣራት የአገሪቱ ምክር ቤት የሚያደርገውን ምርመራ ለማሰናከል ሞክረዋል ለሚሉ ክሶችም ጥፋተኛ አይደለሁም ሲሉ አስተባብለዋል። የዋይት ሀውስ ቤተ መንግስት እንደሚለው ፕሬዚደንት ዶናልድ ትራምፕ በድጋሚ ከፊል የመንግስት መስሪያ ቤቶች እንዲዘጉ አይፈልጉም። ይሁንና ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበር ላይ አዲስ ከለላዎች እንዲሰሩ ባላቸው እምነት ላይ እንደ ጸኑ ናቸው። አብዛኞቹ ዲሞክራት የምክር ቤት አባላት ግን ይህን አይቀበሉም። ፕሬዚዳንቱ በድጋሚ መስሪያ ቤቶች ሲዘጉ ማየቱን አይፈልጉም፣ ግባቸው እሱ አይደለምና ሲሉ የዋይት ሀውስ ቃል አቀባይ ሴራ ሳንደርስ ትላንት በተደረገው ጋዜጣው ጉባኤ ተናግረዋል። አያይዘውም ዲሞክራቶች ግንብ መገንባትን ያካተተው የድንበር ችግር መፍታትን አስመልክቶ አክብደው እንዲያዩት ጥሪ አቅርበዋል። ከፊል የመንግስት መስሪያ ቤቶች በዩናይትድ ስቴትስ ታሪክ ላልታየ ርዝመት ያህል ተዘግተው ከቆዩ በኋላ ባለፈው ሳምንት ማብቂያ ላይ ተከፍተዋል። የምክር ቤት አባላት ተደራዳሪዎች የጽጥታ ጥበቃን ይቅርታ አድማጮች። ከፊል የመንግስት መስሪያ ቤቶች በዩናይትድ ስቴትስ ታሪክ ላልታየ ርዝመት ያህል ተዘግተው ከቆዩ በኋላ ባለፈው ሳምንት ማብቂያ ላይ ተከፍተዋል። የምክር ቤት አባላት ተደራዳሪዎች የድንበር ጥበቃን ለማጠናከር ለሚያደርጉት ድርድር ጊዜ ለመስጠት ሲሉ ፕሬዚደንት ትራምፕ ተዘግተው የነበሩት መስሪያ ቤቶች ለሶስት ሳምንታት ያህል እንዲከፈቱ ስምምነት ፈርመዋል። ዩኒሴፍ ግዙፍ ነው የተባለውን የሶስት ቢሊዮን ዘጠኝ መቶ ሚሊዮን ዶላር የሕይወት አድን እርዳታ ተማጽኖ አቀረበ። ተማጽኖ የቀረበው በግጭቶች በተፈጥሮ አደጋና በሌሎች የበረቶ አደጋዎች የተጎዱትን 41 ሚሊዮን ሕፃናት ጨምሮ በ59 አገሮች ለሚኖሩ 73 ሚሊዮን ሰዎች ነው ተብለዋል። የዓለሙ ሕፃናት ምርጃ ድርጅት በአውሮፓውያኑ ዓመት 2019 ዛሬ ተማጽኖን ይፋ ካደረገበት ከጄኔቫ ሊሳ ሽላይን ለአሜሪካ ድምፅ ተከታዩን አጭር ዘገባ አሰናድታለች። ሰለሞን ክፍል ይዞት ቀርበዋል። ዘንድሮ የሕፃናት መብቶች እንዲከበሩ የሚደነግገው ዓለም አቀፍ ውሳኔ የሚታሰብበት ሰላሳኛ ዓመት በዓለም አቀፍ ደረጃ ይከበራል። ይህን አስመልክቶ የዓለሙን ድርጅት ዩኒሴፍ እንዳስታወቀው 2019 የመብቶች ድንጋጌ የሚተላለፍበት ዓመት ብቻ ሳይሆን የሚታሰበው በበርካታ ሀገሮች ባለፉት 30 ዓመታት ብዙ ግጭቶች የታዩበት ጭምር ሆኖ ነው። በጦርነቶቹ ወይም በተፈጥሮ አደጋ ይበልጥ የተጎዱ አብዛኞቹ ሰለባዎች ደግሞ 34 ሚሊዮን ሕፃናት ናቸው። የዩኒሴፍ የአስቸኳይ ጊዜ እርዳታ ዳይሬክተር ማኑኤል ፎንቴን እንዳስረዱት ከዘንድሮ የእርዳታ ተማጽኖ 88 ከመቶ የሚሆነው የሚውለው በግጭቶች ሳቢያ ለደረሰ የሰብአዊ ቀውስ ይሆናል። ብቸኛው ትልቁ እርዳታም ለሶርያ ስደተኞች ይውላል። ምክንያቱም በዓለም ዛሬ ግዙፉ የመፈናቀል ቀውስ የታየው በሶርያ በመሆኑና ፍልሰተኞቹን በሚያስተናግዱ አምስት ተጎራባች አገሮች ያለው ሁኔታ አስከፊ ደረጃ ላይ ስለሚገኝ ነው ብለዋል። ሁለተኛው ትልቁ የእርዳታ ተማጽኖ የሚውለው ቀድሞ ከነበረ ሁኔታ እጅግ ተባብሶ ላለው የየመን ሕፃናት ይሆናል። ከአስር ሕፃናት ስምንቱ ማለትም አስራ አንድ ሚሊዮን የሚጠጉ የየመን ሕፃናት አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል። ቀድሞ የዩኒሴፍ ትልቁ እርዳታ ይሰጥ የነበረው ለአፍሪካ እንደነበር ይታወቃል። በዚህ ዓመት ግን ኮንጎ ዲሞክራሲያዊት ሪፑብሊክ ከሶሪያና ደቡብ ሱዳን ቀጥሎ በሦስተኛ ደረጃ ላይ ይገኛል። አፍሪካ አሉ የዩኒሴፉ የአስቸኳይ እርዳታ አስተባባሪ ማኑዌል ፎንቴን። አፍሪካ የሚያስፈልጋትን ትኩረት አላገኘችም፣ ይህም ብዙ ክፍተት ፈጥሯል ሲሉ ለአሜሪካ ድምፅ አብራርተዋል። ማኑዌል ፎንቴን ትልቅ ስጋት ካለን እንደ ካሜሩን ባሉ አገሮች በተለይ አሁን በሰሜን ምዕራቡና በደቡብ ምዕራብ አካባቢዎች 61 ሺህ ሕፃናትን የኩፍኝ ክትባት ለመስጠት አቅደናል። የገንዘብ እጥረት በመኖሩ ግን ልንከትብ የምንችለው ከሁለት ሺህ አይበልጥም። ይህ በግልጽ የሚያሳየው እንግዲህ ምን ያህል መሥራት ከሚገባን በታች መሆናችንን ነው። ዩኒሴፍ በተጨማሪም በማዕከላዊ አፍሪካ ሪፑብሊክ ጾታን መሰረት አድርጎ ለሚፈጸም ጥቃት ሰለባዎች ሲሰጥ የቆየውን እርዳታ ለመቁረጥ ይገደዳል ምክንያቱም እስካሁን ከተማጸነ እርዳታ እጁ የገባው ሰላሳ ስድስት በመቶ ያህሉ ብቻ ነው ሲሉ ማኑዌል ፎንቴን አስረድተዋል። በዓለም ደረጃ ሙስናን የሚታገለው ቡድን እንደሚለው በጸረ ሙስና ጥረት ውስጥ ከፈረጀው ሀገሮች መካከል ዩናይትድ ስቴትስ በአራት ነጥብ ወደ ኋላ ቀርታለች ይላል። ዩናይትድ ስቴትስ ለመጀመሪያ ጊዜ ከፍተኛ ቦታ ከተሰጣቸው ሀገሮች ዝርዝር ወጥታለች። ትራንስፓረንሲ ኢንተርናሽናል በተባለው ጸረ ሙስና ቡድን የዩናይትድ ስቴትስ ተጠባባቂ ተወካይ ዞይ ሬተር ባለፈው ዓመት በታየው መለኪያ አሃዝ በአራት ነጥብ መውረድ ማለት አሳሳቢ ነው ብለዋል። ይህ ክስተት የታየው ዩናይትድ ስቴትስ በቁጥጥርና ሚዛን አጠባበቅ ስርዓቷ ላይ አደጋዎች በሚንጸባረቁበትና በከፍተኛው የስልጣን እርከን ላይ የስነ ምግባራዊ አሰራር በተሸረሸረበት ወቅት ነው ሲሉ ሮይተር ዛሬ ያስገንዝበዋል። አያይዘውም ይህ ክስተት በዚህ ከቀጠለ በጉዳዩ ላይ በዓለም ደረጃ የመሪነት ቦታ በነበራት ሀገር ላይ ከባድ የሙስና ችግር መኖሩን የሚያመላክት ይሆናል ብለዋል። ዩናይትድ ስቴትስ ሙስናን አስመልክቶ አቻምና የነበራት የመለኪያ አሃዝ 75 ሲሆን አምና ግን ወደ 71 ወርደዋል። በመጨረሻም ኢራን በኢንተርኔት አማካኝነት የሚፈጸሙ የሳይበር ስልላ ድርጊቶችን በማስፋፋት ዋና ዋና የፖለቲካና የንግድ ስራ ጉዳዮች ባለሥልጣናትን እንቅስቃሴ ለመከታተል የሚያስችላት መረጃ በመዝረፍ ይመሰላል ይላሉ የዜና ዘገባዎች። ከኢራን ጋር የተሳሰሩ የሳይበር ጥቃት ፈጻሚዎች በቴሌኮሙኒኬሽንስ ኩባንያዎችና በጉዞ ኢንዱስትሪዎች ላይ ይህን መሰል ጥቃት ለማድረስ ኢሜይሎችን የተሰረቁ መታወቂያዎችን እየተጠቀሙ መሆናቸውን ይህን የሚያደርጉትም ለወደፊቱ አላማቸው የሚያስፈልጋቸው መረጃ ለማግኘት ነው ይላሉ። በዚህ ተግባር የተካነው አድቫንስድ ፐርሲስተንት ትሬድ 39 የተባለው የኢራን ጥቅም የሚደግፍ ቡድን ነው ሲል ፋይር አይ የተባለ የሳይበር ስለላ ጥናት ወይም ተቋም ዛሬ ባወጣው ዘገባ ገልጧል። ለኢራን ይሰልላል በሚል ቡድን ለአራት ዓመታት ያህል ሲሰራ እንደቆየም ዘገባው ጠቅሷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሐየንን መደበኛው ፕሮግራማችን በ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይት ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኦነግ ታጣቂዎች ዛሬም አራት ሰዎችን እንደ ገደሉ የአማሮ ወረዳ ነዋሪዎች ተናገሩ። የተገደሉት ሰዎች ከአርባ ምንጭ በኮንሶ ዞን አድርገው ቡርጂ ወረዳ አቋርጠው ወደ አማሮ ኬሌ ይጓዙ የነበሩ ናቸው ይላሉ። የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ በአማሮና ቡርጂ ህዝቦች ላይ የሚደርሰው ይህ ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። ከትላንት በስቲያ የተገደሉትን ሁለት አርሶ አደሮች ጨምሮ በመሰል ጥቃቶች የተገደሉት ሲቪሎች ቁጥር ሰማኒያ ሁለት መድረሱም ተመልክቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ትናንት በቀጠናው እየተፈጸመ ነው ስለተባለው ጥቃት መረጃ የለኝም ማለታቸውን ዘግበናል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አድርሶናል። ዛሬ ጠዋት የኦነግ ታጣቂዎች ባደረሱት ጥቃት አራት ሰዎች መገደላቸው ነው የአማሮ ወረዳ ነዋሪዎች ተናገሩት። የተገደሉ ሲቪሎች ከአርባ ምንጭ ተነስቶ በኮንሶ ዞን ካራት ከተማ አድርገው የቡርጂ ወረዳ አቋርጠው አማሮ ኬሌ በመምጣት ላይ ሳሉ ነበር። በኮንሶና በቡርጂ መካከል በሚገኘው ሰገን በተባለ በረሐ ላይ ተገደሉ የተባለው ሲጓዙበት የነበረውን አይሱዙ የከባድ ጭነት ማመላለሻ መኪና አስቆመው በአሰቃቂ ሁኔታ እንደገደሏቸው ነው ስማቸው እንዲጠቀስ ያልፈለጉ የአይንማኝ ማኝ ከቦታ ለቪዩ የተናገሩት። ተሳፋሪ አንድ ሹፌር ጥሮ የሚሄድ መኪና ባለክ ላይ አራት የሆነ ታጣቂዎች ወጥተው ሰው ከሹፌሩ ውጭ ሹፌሩን ቆስሏል። እዚህ ፍሬን ስቦ እሱ ወደ ጫካ ሸሽቶ ማለት ነው። እሱ አምልጧል። ግን አራት ሰዎችን ገድለው መኪናውንም አድርገው ሰዎቹን መግደም ብቻ ሳይሆን የሆነ ድርጊት ሞያዝ የሚሄድ ና ከቦርጄ ወደ እነሱ ሲደርሱ እንደ ሸሽ መኪናውን ሲያሽከረክር የነበረው ሹፌር ተጎርቶ በቡርጅ ወርዳ ጤና ጣቢያ ሕክምና የተደረገለት ይገኛል ነው ያሉትም። የተገደሉ ሲቪሎች የደርባም የአልፈጮ ና የቡንቲ ቀበሌ ነዋሮች ናቸውም ተብሏል። ከአማር ወርዳ አስተያየት ለቪዮ የሰጡት አቶ አማር አክልሉ ዛሬ አራት ሲቪሎች በተገደሉበት ስፍራ ኦነግ በተደጋጋሚ ጊዜ ጥቃት እንደሚያደርስ ተናግሯል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለውም ሀሰት ነው በማለት ተናግረዋል። አቶ አማርም አዘጋጅ አልፎ አልፎ ይከሰት ነበረ። ትናንትም አንድ ሹፌር ሊዘርፉ ሲሉ ነው አጋጣሚ መከላከያ ደርሶ ያዳናቸው። ያው እዛ በረሃ ላይ በከፍተኛ ሁኔታ የታጠቀ ኃይል አለ። የኦነግ ሰራዊት አጠቃላይ ገላና ሸለቆ ኦነግ ሰራዊት የሚራብ ጉጂ ዞንም እንደተቆጣጠረ ነው። በቀጠናው ኦነግ የሚያደርሰው ጥቃትና የኦነግ የበላይነት ከሁለቱም ክልሎች አቅም በላይ መሆኑ ተናግሯል። ነጭ ሰራዊት እነሱ በአብ ደረጃ ነው የሚባለው እንጂ እንዳለ ከነጭ ከነጭ ሳር ከጋሸ እስከ ላዶ ከላዶ እስከ ቦንዲቻ የሚባል የምዕራብ ጉጂ ዞን ቀላና ወረዳ ስር ያሉ እንዳለ ይዛ ያሉት ኦልሬዲ እንዳለ እንደተቆጣጠሩ ነው ያሉት። ማንም እነሱም የነቃቸው የለም እንዳለ እስካሁን ጥቃት እያደረሱ ናለ። ትላንትና በአስራ ዘጠኝም እንደዛ ሁለት ሰው ከሻሮ ቀበሌ ላይ መውቷል። ትላንት ይሁድ ሳምንት ማለት ነው። አንድ ሰው እንደዚው ሁለት ሰው ቆስሎ አንድ ሰው መውቷል። ስለዚህ ሰራዊትና በኦነግ ሰራዊት ነው ከባል መንግስት ቢኖርም ይሄ ነው የሚባል ስራ የሚሰራ አካል የለም ያው ከአቅማቸው በላይ ነው ከደቡብ ክልል ማኪም በላይ ነው ከኦሮሚያ ክልል ማኪም በላይ ነው ፌደራል መንግስት ጣልቃ ካልገባ በስተቀር ምንም ውጤት አይመጣም ስማቸው እንዲገለጽ ያልፈለጉት የቡርጅ ወረዳ ነዋሪም መንግስት በቀጠናው ያለውን የኦነግ ጥቃት ማስቆም አልቻለም ስሉ ይከሳሉ በአንድ በኩል ከኦነግ ጋር ታርቅ ያለ ከኦነግ ጋር ከፈራድ ከኦነግ ጋር ነገሮችን አስተካክ ያልብናል። ነገር ግን መንግስት ባለበት ሀገር በየ ጊዜው እዚህ አካባቢ ምናልባት ከዚህ ፊት ያለው ነገር ሰምታችሁታል አልካቁታላችሁ። በየ ጊዜው ነው ሰው የሚሞተው። እዚሁ አካባቢ ብቻ አምስት ሰው ሞቷል። ከዚ አምስት ሰው ከዚ በፊት አንድ ባልናሚ የስምንት ወር ነፍሰ ጡር ሴት የሞተችበት ቦታ ነው ቦታው እዚያው ቦታ ላይ ነው። አሁንም አድብተው ከጠዋቱ አንድ ሳት አካል አንድ ሳት ሊሞላ አንድ አስር ዘጣ ሲቀር አካባቢ አድብተው ነው የገደሏቸው ጥቃት አድራሹ የታጠቀ የኦነግ ስራውት ነው የሚለው በአካባቢው የሚገኘው የመከላከያ ስራውት ሻለቃ ጌታቸው ታምራት ትኩረት ባለመሰጡ ጥቃቱ በተደጋጋሚ ጊዜ እንደሚደርስ ተናግረዋል። ከዚህ ጋር በተያያዘ የኦነግ ሊቀመንበር አቶ ዳዊድ ብሳም ትናንት ስናነጋግር በቀጠናው የተፈጸመ ስላለው ጥቃት መረጃው የለኝም ማለታቸው ይታወሳል። የክልሉ ፕሬዚዳንት አቶ ሚሊዮን ማቶስ በበኩላቸው በአማሮና በቡርጂ ሕዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። በእርግጥ ያው ከአማሮና ከቡርጂ አካባቢ የሚነሳው ነገር አንድ መታወቂያ ያለበት የክልሉ መንግስት ከአቅሙ በላይ ነው። መንግስት ችግሩን ለመፍታት ጥረት ቢያደርግም ዛሬም ዜጎች በታጠቀ ኃይል እየተገደሉ መሆናቸውን ተናግረው በክልሎች አቅም ብቻ የሚፈታ ችግር አለመሆኑን ገልጿል። በሁለት ክልሎች መካከል ነው። በፌደራል ደረጃ ጣልቃ ተገብቶ መፈታት ስላለበት ፌደራል መንግስት ሰላምን ለማረጋጋት እየሰራ ነው ያለ ገነዘብ አለ። በዚህ መካከል ግን ዜጎቻችን እየሞቱ ናቸው። ስለዚህ ከዜጋው የሚነሳው ጥያቄ ተገብነት ያለው ነው ብዬ ነው ማስበው። ግን ደግሞ ከፈታት አንጻር የሚወሳሰቡ ነገሮች አሉ። በአካባቢው ላይ ከታጠቀ ኃይል ጋር ታይዘው እና ይህንን አሁን መንግስት የተለያዩ ስራዎችን ለመስራት ሞክሯል። እየጠበቅ ነው ያው በአጭር ጊዜ ውስጥ ወደ መፍትሄ ይመጣል ብለን ያሰብነው የተጀመሩ ስራዎች አሉ። ግን ደግሞ አሁንም ቢሆን ሞት ስላለ ይህንን ሊያስቀር የሚችሉ ስራዎች መስራት እንዳለ ከትላንት በስታ የታጠቀ ኃይል አደረሰ በተባለው ጥቃት ከአማሮ ወረዳ ሻሮ ቀበሌ ሁለት አርሶ አደሮች መገደላቸውን የተናገሩት ነዋሪዎች ዛሬ በሰገን በረሃ ከተገደሉ አራት ሰዎች ጋር እስካሁን ሰማንያ ሁለት ሰዎች መገደላቸውን ተናግሯል። የአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን ለዘገባው እናመሰግናለን። አድማጮች፣ በሌላ ዜና በኦሮሞ ዴሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር መካከል የተዋቀረው የአባገዳዎችና ገዳዎችና የሀገር ሽማግሌዎች የእርቅ ሂደት የቴክኒክ ኮሚቴ የእርቅ ሂደቱ ተስፋ ሰጪ መሆኑን እንዲሁም ከሚመለከታቸው አካላት ጋርም ውይይት መደረጉን ዛሬ በሰጠው ጋዜጣዊ መግለጫ ይፋ አድርጓል። የቴክኒክ ኮሚቴውን በመወከል ለመገናኛ ብዙሀን መግለጫ የሰጡት የኦሮሞ መገናኛ ብዙሀን ኔትወርክ ዲሬክተር አቶ ጀዋር መሐመድ ና የኦፌኮ ዋና ጸሐፊ የኦሮሞ ፌዴራሊስት ኮንግሬሱ ዋና ጸሐፊ አቶ በቀለ ገርባ ናቸው የቴክኒክ ኮሚቴው በስምንት ቡድን በመከፋፈል ለውሳኔው ተግባራዊነት ወደ ተለያዩ አካባቢዎች ይሰማራልም ብለዋል በሰላም ስምምነቱ የተኩስ ማቆምና ግጭቶችን እንዲያቆሙ ስምምነት ቢደረስም ሰዎች በተለያዩ ቦታዎች እየተገደሉ መሆናቸውን አስመልክቶ የተጠየቁት ሁለቱ የኮሚቴው አባላት ችግሩን ተከታትሎ ከሁለቱም ወገን ስሞታ እየቀረበና ሕዝቡም ስለ ችግሩ እየተናገረ ነው፣ ለመፍትሄው ከሚመለከታቸው አካላት ጋር እየተወያየ ነው ብለዋል። አድማጮች፣ በዚህ ላይ ዝርዝር ዘገባ በነገው ምሽት እናቀርባለን። በሆሮ ጉድሩ ወለጋ ዞን አቤ ጎንጎሮ እና በምስራቅ ወለጋ ሊሙ ገሊላ ወረዳዎች ቁጥራቸው ከሀያ በላይ የሚሆን ሰዎች በመንግሥት ቁጥጥር ስር መዋላቸው ተነገረ። የሊሙ ገሊላ አስተዳዳሪ ሰዎች ስለመታሰራቸው ግን የሚያውቁት ነገር እንደሌለ ነው የተናገሩት። ናኮር መልካ ዝርዝሩን ይዟል። ወይዘሮ ወርቃየው ጉደታ አቤዶንጎሮ ወረዳ ቱሉ ጋና ቀበሌ ነው የሚኖሩት። ባለቤታቸው አባገዳ ለታ አቢሼ ባለፈው ሳምንት ቁጥጥር ስር እንደዋሉ ተናግረዋል። የትላንት ሳምንት ሰኞ እለት በጽህፈት ቤት እንደሚፈለግ ነግረውት ይዘውት ሄዱ። ሁለት ቀን የት እንደወሰዱት አላውቅም ነበር። በጣም ተጨናንቀን ስናለቅስ ነበር። ቆይቶ በሆሮ ጉድሩ ሻምቡ ከተማ መታሰሩን ሰማን። ወይዘሮ ወርቃየው አባ ገዳ ለታ ብሼ ከዚህ ቀደምም ሲታሰሩ እንደነበር እና የዛሬ ሁለት ዓመት ገደማም ጦል ላይ ታስረው እንደነበር አስታውሰዋል። የአቤዶን ጎሮ ወረዳ ነዋሪ አቶ ጅረኛ ብየና ለቪኦኤ እንደተናገሩት ቁጥራቸው ከሀያ በላይ የሆኑ ግለሰቦች ባለፈው ሳምንት በማዘዣ ማዕከሉ ተይዘዋል። ከተያዙት መካከል አባ ገዳዎች፣ መምህራን፣ አርሶ አደሮችና የወረዳው ኦዴፓ ጽህፈት ቤት ኃላፊም ይገኙበታል ብለዋል። ከታሰሩት መካከል አብዛኞቹ አርሶ አደሮች ናቸው በጦሮ ቦራ ከሚባልና ከዚህ 12 ኪሎ ሜትር ከሚርቅ ቦታ ነው የወሰዷቸው። የወረዳው አባገዳዎችም ታስረዋል። ለምሳሌ አባገዳ አበበ ቦረናና አብሸለታ ይገኙበታል። ወጣቶችም ታስረዋል። ሆማ ጋሌላ ከሚባል ቀበሌ የመጡም አሉ። በ1996 ዓ ም ከሐረር ተፈናቅለው የመጡም አሉበት። አበበ ነሞምሳ የሚባል የሆስፒታል ጥበቃ ሠራተኛ የቱሉ ጋና ቀበሌ ሊቀመንበርና የአዴፓ ጽህፈት ቤት ኃላፊም ተይዘዋል ግለሰቦቹ በማዘዣ ማዕከሉ ቁጥጥር ስር የዋሉት የኦሮሞ ነጻነት ግንባር ኦነግን ትደግፋላችሁ ተብለው ነው ብለውኛል አቶ ጅሬኛ ያኔ እንግዲህ ለማረጋጋት አብረው እየሄዱ ነበር ለምሳሌ ነገራ አሻ የተባሉ መምህር ምንም አላጠፉም ኦነግ በዚህ ሲንቀሳቀስ አባገዳዎችና ሌሎችም ሰዎች ህብረተሰቡን ለማረጋጋት አብረው ሲሄዱ ነበር። ታሳሪዎቹ በአሁኑ ሰዓት ሻምቡ ከተማ በማዘዣ ማዕከሉ ካምፕ እንደሚገኙና እስካሁን ምንም አይነት ጥያቄ እንዳልቀረበላቸው መስማታቸውንም አቶ ጅሬኛ ብየና ተናግረዋል። የወረዳውን አስተዳዳሪ አቶ ገመቹ ነገሪን በእጅ ስልካቸው ለማግኘት ያደረግነው ሙከራ ይህንን ዘገባ እስካጠናከርን ድረስ ስልካቸው ጥሪ የማይቀበል በመሆኑ አልተሳካም። የሆሮ ጉድሮ ወለጋ ኮሚኒኬሽን ጉዳይ ጽፈት ቤት ኃላፊ አቶ ለሊሳ በቀለ በበኩላቸው ቆይተው መልስ እንደሚሰጡ ከነገሩን በኋላ ስልካቸው ላይ በተደጋጋሚ ብደውልም ላገኛቸው አልቻልኩም። ቀድሜ ስደውልላቸው ግን ይህንን መልስ ሰጥተው ነበር ይላሉ። ግን በተጨባጭ ያየነው ነገር የለም። ወረዳ ላይ ካሉ ባልደረቦች አጣርቼ ትክክለኛ መረጃ ብሰጥ አይሻልም። በተመሳሳይ ሁኔታ በምስራቅ ወለጋ ሊሙ ገሊላ ወረዳም ሰዎች በማዘዣ ማዕከሉ ቁጥጥር ስር ውለዋል ሲሉ አቶ በንቲ ለሙ የተባሉ የወረዳው ነዋሪ ተናግረዋል። አስር የገሊላ ከተማ ነዋሪዎች የኦሮሞ ነጻነት ግንባርን በመደገፍ ተጠርጥረው ባለፈው ሳምንት ቅዳሜ በማዘዣ ማዕከሉ ቁጥጥር ስር ውለዋልም ብለዋል። ቄስ መልካሙ ቄስ መሰረት ባለፈው ቅዳሜ ቄስ መልካሙና ቄስ መሰረትን ይዘው ደበደቧቸው። ሌሎች ልጆችንም ይዘዋል። አምሳል ሸምሱና በላይ በየነ የተባሉ ግለሰቦችም አስረዋል። እናንተ ኦነግን ትደግፋላችሁ፣ ምግብ ታቀርቡላቸዋላችሁ፣ እንዲያውም ጸጉራችሁ የኦነግ ነው ኦነግ ናችሁ ብለው ነው ሲያስሩ የነበሩት ማሞ አበበ የሚባሉ ግለሰብ መምህር ናቸው ስለ ታሰሩ ፈተና ሳይፈተኑ ቀርተዋል ተማሪዎች የኦሮሞ ነጻነት ግንባር ኦነግና የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ባለፈው ሳምንት እርቅ ማውረዳቸውን ይፋ ካደረጉ በኋላ በኦነግ ደጋፊነት ሰዎችን ማሰር አግባብነት የለውም ብለዋል። ሁለቱ ወንድሞቹ እንደታሰሩ የተናገረው አብዲ ገመዳ የተባለ ግለሰብም ስለ ሁኔታው እንዲህ አብራርቶልኛል። ቶኮ ሰበቢ ነምንጋፈት እንጅሩ አንኮ። አንዱ ምክንያት የሚጠይቅ ሰው የለም። ለምሳሌ ታሪኩ ገመዳ የተባለው ወንድሜ የስድስተኛ ክፍል ተማሪ ነው። የኮበለለ ሰው እናንተ መካከል አለ ነው ያሉን። እኛ ጋ ማንም ኮብልሎ አልመጣም። መረጃው ለእኛ አዲስ ነው ብለናቸዋል። የወረዳው አስተዳዳሪ አቶ አብዲሳ ቀናጋ ደውዬ ለስራ ጉዳይ አዳማ ከሄዱ አንድ ሳምንት እንዳለፋቸው ጠቅሰው ስለ ሰዎች መታሰር ምንም አይነት መረጃ እንደሌላቸው ተናግረዋል። ከጥቂት ቀናት በኋላ ስለሚመለሱ ስለ ጉዳዩ አጣርተው ገለጻ እሰጣለሁም ብለዋል። እሳቸው በወረዳው እያሉ ስለነበረው ሁኔታ ግን እንዲያብራርተዋል፣ እንደዚህ ያለ መረጃ የለኝም። የጸጥታ ጽሕፈት ቤት ኃላፊም ከእኔ ጋር ነው። ከስራ ፈጻሚዎች ውጪ ማንም እዚያ የለም። ማን እንደያዛቸው የማውቀው ነገር የለኝም። ሰዎች ስለመያዛቸውም ከአንተ ነው የምሰማው። ባለፈው ሳምንት በአምቦ ከተማ በኦነግ እና በኦዴፓ መካከል የነበረው ቅራኔ ተፈቶ እርቅ መፈጠሩን የተቋቋመው የቴክኒክ ኮሚቴ ማሳወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ነቀምቴ ናኮር መልካን ለዘገባው እናመሰግናለን። ፕሬዚዳንት ዶናልድ ትራምፕ በመጪው ማክሰኞ ጥር 28 ቀን ኮንግረስ ቀርበው ስለ ሀገሪቱ ፖለቲካዊ ማኅበራዊና ኢኮኖሚያዊ ሁኔታ የሚገልጹበትን ስቴት ኦፍ ዘ ዩኒየን የሚባለውን ንግግራቸውን ሊያቀርቡ እንደሚችሉ ከምክር ቤት አፈ ጉባኤ ናንሲ ፕሎሲ ትላንት ሰኞ ግብዣ ቀርቦላቸዋል። ይቅርታ፣ ግብዣ ቀርቦላቸዋል። ይህ የሆነው በዩናይትድ ስቴትስ ታሪክ የመጀመሪያ የሆነውና የፌዴራሉ መንግስት ለ35 ቀናት የተዘጉበት ሁኔታ ባበቃ ሶስተኛ ቀን ነው። ይህ በእንዲህ እንዳለ ፕሬዝዳንቱ በሁለት አጣብቅኝ ውስጥ መግባታቸው ይነገራል። በሜክሲኮ ድንበር ላይ ለግንብ ወጪ የጠየቁትን ገንዘብ በማግኘትና በዩናይትድ ስቴትስ ምርጫ የሩሲያ ጣልቃ ገብነትን አስመልክቶ የቀረበው ክስ ናቸው። ፓትሲ ውድኮስዋራ ከዋይት ሃውስ የተላከውን ዘገባ አዲስ አበባ ያቀርበዋል። የፌዴራል መንግሥት መሥሪያ ቤቶች ከተከፈቱ በኋላ ኮንግረሱ ፕሬዚዳንት ትራምፕ ባቀረቡት የአጥር ማቆሚያ ወጪ ላይ እየተወያየ ነው። ስምምነት ላይ ካልተደረሰ የፌዴራል መሥሪያ ቤቶች በከፊል በመጪው የካቲት ስምንት ቀን እንደገና ይዘጋሉ አሊያም ሚስተር ትራምፕ የሕገ መንግሥት በሰጣቸው ሥልጣን መሠረት አስቸኳይ ጊዜ ያውጃሉ። the president doesn't want to go through another shutdown uh that's not the goal the goal is war security president is done too mesra betochin degen andizegwa ay shum gibachom ya idellem gibachow ya gari tunna ya america የአጥር ማቆሙ ድርድር ቢሳካም ዲሞክራቶች በአብላጫ በሚቆጣጠሩት የተወካዮቹ ምክር ቤት ፕሬዝዳንቱ አጀንዳዎቻቸውን እንደ ልብ ለማካሄድ መሰናክል እንደሚገጥማቸው ነው የሚሰማው። ከጆርጅ ዋሽንግተን ዩኒቨርሲቲ ሰይድ ስቲቨን ቢለት አንዱ ችግር የመሰናክሎች መኖር ነው። ሌላው ችግር ደግሞ እንደምታውቁት ዋይትሃውስ ውስጥ ያሉ አጠቃላይ ሁከቶች ናቸው። ያም የሙለር የምርመራ ሂደት ነው። ዲሞክራቶች በዚህ የምርመራ ሂደት ጠንካራ አጀንዳ ይኖራቸዋል። ባለፈው ሳምንት የፕሬዚዳንት ትራምፕ የቅርብና የረጅም ጊዜ አማካሪ የሆኑት ሮጀር ስቶን ክስ ተመስርቶባቸዋል። ስቶን የተከሰሱት ለምክር ቤት የሐሰት ቃል ተናግረዋል ወይም ሰጥተዋል ተብለው ነው። ለምክር ቤቱ የሐሰት ቃል እንደ ሰጠው ተደርጎ የተወነጀልኩት ትክክል አይደለም። ያ ስህተት ነው። በምስክር ቃል አሰጣጡ ላይ የተፈጠረው ማንኛውም ጥፋት እዚህ ግባ የማይባልና ዋጋም የሌለው ነው። ይህ በእንዲህ እንዳለ በፕሬዚዳንት ትራምፕ ሆቴል ላይ ተደጋጋሚ ክስ እየቀረበ ነው። ከውጭ አገር ባለሥልጣናት እንግዶች የሚገኘው ትርፍ የጸረ ጉቦ ወይም የደሞዝ ክፍያ ሕጉን የሚቃረን ይሆናል ነው የተባለው። ሮበርት ዋይዝማን ከህዝብ መብት ተሟጋቹ ማለት ፐብሊክ አድቮካሲ ግሩፕ ናቸው። ሳዑዲ አረቢያ በትራምፕ ዓለም አቀፍ ሆቴል አንድ ትልቅ ዝግጅት ነበራት። ፕሬዚዳንቱም ያን ያውቃሉ። ያም የሕገ መንግሥቱ ፈጣሪዎች የነበሩትንና ቀድሞውኑ ነገሩ ያላስደሰታቸውን አካላት በእጅጉ አሳሰባቸው። ፕሬዚዳንቱ ይህን ክስ ያስተባብላሉ። ጠበቆቻቸውም የውጭ አገር ባለስልጣናት ትራምፕ ሆቴልን ለምን እንደሚመርጡ አስረድተዋል። የተለየ ቅርበት ወይም ጥቅም ለማግኘት እንዳልሆነም ገልጠዋል። በዚህ ዝብርቅርቅና ውዥምብር በበዛበት ሁኔታ ነው እንግዲህ ፕሬዚዳንት ትራምፕ ሁለተኛውን ስቴት ኦፍ ዘ ዩኒየን ንግግራቸውን በመጪው ሳምንት የሚያቀርቡት። አሁን እንግዲህ አሉላ የምሽቱ የምርጥ ዜማ የምናሰማበት ጊዜ ነው። እና ምንድን ነው የመረጥክልን? ልክ ነው። የምሽቱ ምርጥ ዜማ ነው ሰዓቱ። አዳነች ቆየት ያለ ተወዳጅ ስልት ነው የመረጥ ነው። ድምፃዊው ሙዚቃው ማሳበቅ ጀምሯል። ሙሉቀን መለሰ ነው።

ትዕዘዝ በገላይ የተወዳጁን የሙልቀን መለሰን ቆየት ያለ ስልት ነበር። አድማጮች የሰማችሁት የምትከታተሉት በ22 በ25ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። አስተናጋጆች አሉላ ከበደና አዳነ ነዋሪ ማኅበረሰብ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ሥራ ሊገባ መዘጋጀቱን የድሬዳዋ አስተዳደር አስታወቀ። ከንቲባው አቶ ኢብራሂም እስማን በተለይ ለአሜሪካ ድምፅ እንደተናገሩት አሁን ለተፈጠረው ችግር አመራሩም የራሱ ድርሻ እንዳለው ማመኑንና በአጭር ጊዜ ውስጥ በማኅበረሰቡ ላይ የሚደርሰውን ችግር ለመቅረፍ መስማማታቸውን ገልጸዋል። በሰሞኑ ተቃውሞ እጃቸው አለ የተባሉ የጸጥታ ኃይሎችና አመራሮች ላይም እርምጃ ይወስዳል ብለዋል። ዘጋቢያችን አዲስ ቸኮል ሰሞኑን በድሬዳዋ ለተፈጠሩ ችግሮች አስተዳደሩ ሊሰራ ባቀዳቸው ስራዎች ዙሪያ ከተማዋን የከተማዋን ከንቲባ ኢብራሂም ኡስማንን አነጋግሯል። ቀጥሎ ይቀርባል። ትላንትና የአስተዳደሩ ተቋማት በቀጣይ ሁለት ወራት ሊሰሩ ስለሚገቧቸው ጉዳዮችና ስለ ወቅታዊ የከተማዋ ጸጥታ የሚመክር መድረክ አዘጋጅተው ነበር። ከከፍተኛና መካከለኛ አመራሮች ጋር በተደረገው በዚህ ውይይት አመራሩ ችግር እንዳለበት ከጋራ መግባባት ላይ መድረሳቸውን እና ይህን ለመፍታትም ሊሰሩ በሚገባቸው ጉዳዮች ላይ ውይይት እንዳደረጉ ከንቲባ ይብራሂም ተናግረዋል። እኛ መጀመሪያ ያጠቃለልነው ከመጀመሪያ ጀምሮ የአመራሩ ችግር በጣም ከፍ ያለ ነው። በተለይ ከላይ ጀምሮ ያለው አመራር አንዳንድ ችግር መባባስና ምክንያት መሆንም የራሱ አስተዋጽኦ አድርጓል ብለን የደመደብ ነው። ስለዚህ እነሱም ያንኑ ነው ሼር ያደርጉት ከዛ ውጭ የተለያዩ ችግሮችን ሲመሳ ነበረ። የፖለቲካ እሹ ያው በተደጋጋሚ ተፈርቶ አንዳንድ ነገሮች ቢፈጠርም በደንብ ስላልገንስበትል እሱም አድጎ አድጎ አድጎ በራሱ ችግር ሆነዋል እና ይሄንኑ ነበረ አመራሩ የጋራ ሲያደረግ የነበረው አሁን የተስማማ ነው። እስ ባጠረ ጊዜ እቅድ አዘጋጅተን ህዝቡን የምት ከማስተዳደር ችግር የሆኑትን በፍጥነት ለመፍታትና እሱን ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰብ ነው። ዛሬ የተወሰኑ የአገር ሽማግሌዎች እናገኝተናቸዋል እንዲያግዙን እንደዚሁ ወጣቶችን ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን። ያለን እቅዱ በሚያተኩርባቸው ጉዳዮች ላይም አቶ ኢብራሂም እንዲህ ይላሉ። አሁን እንደሁም ስልሳ ሳይሆን በአስራ አምስት ቀን ከዛ በላይም እንደዚሁ የስልሳ ቀን ነው ከዛ

የመልካም አስተዳደር ችግሮችን ለመቅረፍ ከሚሰሩ አጣዳፊ ስራዎች ጎን ለጎን የህግ የበላይነት ምንም ለማረጋገጥ ትኩረት ተሰጥቶ እንደሚሰራ አቶ ኢብራሂም ተናግረዋል። በዚህ ረገድ የሚወሰዱ እርምጃዎችን በሰሞኑ የተቃውሞ እንቅስቃሴ የተያዙትን ብቻ ሳይሆን የእግዚአብሔር ሀብታቦት ሲገባ በቁጥጥር ስር የዋሉትን እና መልካ ጀብዱ ላይ በወንጀል ተጠርጥሮ የተያዙት ላይም ተመሳሳይ እርምጃ ይወሰዳል ነው ያሉት። ጸጥታ አሁን ቢሆን ከአሁን መከላከያ ሌሎች ሰጠ አካላት እያስተባበረ እነሱ እየሰሩ ነው ያሉት። እየተሄደበት ነው። አሁን በተለይ ህግ በላይነት ለማስፈር ከዚህ ጀርባ ችግር አለባቸው የተባሉትን ለህግ የማቅረብ ከዛ ውጭ የተሳስተው የገቡትንም አካርሞ እንዲወጡ ለማድረግ ስልጠናን ለመስጠት ምክርም ለመስጠት የታሰበ ነው ያለው። ጠንሳሽ የዚህ ዋና አስተባባሪ ለህግ እንዲቀርብ እየተሰራ ነው ያለው ሁ ቤነ ሰዎች ታቸው የታሰሩ በእርግጠ ከመልካ ብዙ ሰው ማስፈር ችግር ዋና ባለቤት የነበሩት ከዚህ በፊት ተደጋጋሚ ነገር ሲያነሱ የነበሩት ዜሮ ዘጠኝ ቀበሌ ነው። ከዚ ስለዚህ ወንጀል ብሔር የጠጣን መሆን የለበትም። ያው ተደጋጋሚ ስለሆኑ በዛ መልኩ ለህግ ለከዚህ በፊት ቀርቧል። አሁን መልካ ሰው ከዜሮ ዘጠኝ ጋር ተያይዞ ሀያ አንድ ሰው አካባቢ ሂደቱ እኮ በፍርድ እስካሁን እንትን እያለ ነው ያለ የመልካም እንዲሁ ሰው ተገልጿል ተብሎ የሚጠረጠር እስቲ በሕግ ቁጥጥር ስር ይውላል። ስለዚህ አሁንም ተመሳሳይ ጉዳያ ሚለቶ ና የችግር አስተባባሪና አቀንቃኝ የነበረ እንደዚህ ለሕግ ይቀርባል። ብዛትም ስላለ ብዙዎቹ ሁሉም ጋር ስለሆነ ቀበሌ በስልጣናም በምክርም ይታልፉ ነው ያስባል። በሌላ በኩል በሰሞኑ ተቃውሞ በህብረተሰቡ ቅሬታ ሲቀርብባቸው የነበሩ የፖሊስ ኃይሎች ላይ አፋጣኝ የማሻሻያ እርምጃ እንደሚወሰድም አቶ ኢብራሂም ተናግረዋል። ተጀመረ ያለ እሱ ይጠራል አደረጃጀት የሆነ ማስተካከያ ስራ ከአመራሮች መካከል እጃቸው አለባቸው ተብለው ስለሚጠረጠሩትም አቶ ኢብራሂም እንዲህ ብለውናል። አመራሩ ሬዲ ተጀምሯል። አብዛኛው ሳይሆን አሁን በግቡ ስልሳ ሰባ ፐርሰንት አጠቃላይ መራ ተቀይሯል። ቀርምም አለ እንግዲህ እንግዲህ አሁንም ችግር ካለ ከላይ ጀምሮ የማፍራት ራም ለመስራት እያስበ ማለት አሁን የጥፋቱ ላይ የአመራሮች እጅም አለበት ምናምን እየተባለ የሚነገር ነገር ስላለ ብዬ ነው። ከዛ አንጻር አሁን ልክ ነው። አሁን ይህ ግን የታሰሩ አመራሮች አሉ ይታረጠሩ ይኖራሉ። በስተትም ሊገቡ የሚችሉ ይኖራሉ። ታይቶ እንደየ ወንጀላቸው ሕግ የሚጠየቁ ይሆናሉ። እነሱ ሌላም ይቀራል። የፖለቲካ ውሳኔ ማስፈልግባቸው ይኖራሉ። ስለዚህ ሁሉም ጋር ተመሳሳይ ነው ያለ ማለት ነው። መመራረን ፖሊስ ከህዝ ህብረሰብ አሉ መዛብራት ስለሆነ በየቦታ የሚታየው ችግር ሁሉ ማህበረሰብ ጋር ይታያል። ፖሊስ ጋር አለ፣ ወጣቱ ጋር አለ፣ ሽማግሌ ጋር ይሆናል ናትጋሪ ተወሰነ መልኩ ማለት ነው። አመራሩ እና አይተራ የድሬዳዋ ነዋሪ ሰላም መወዳድ ና በሰለጠነ መንገድ መብቱን የሚጠይቅ ነው ያሉት አቶ ኢብራሂም ሰላሙን ለማስከበር ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰራ ና ከተማዋን ወደ ቀድሞ ይዞቷ እንዲመልስ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮን ለኝ ድሬዳዋ። አዲስ ቸኮል ለዘገባው ዘገባው እናመሰግናለን። አድማጮች፣ ተከታዩ ቅንብር ደግሞ ከድሬዳዋ ወደ ባህር ዳር የሚያሸጋግረን ይሆናል። የፌዴሬሽን ምክር ቤት በክልሎች መካከል የሚፈጠረውን የወሰንና የማንነት ጥያቄዎች በሰላማዊ መንገድ መፍታት ሲገባው በአማራ ክልል በህጋዊ መንገድ የቀረበ የማንነት ጥያቄ የለም ብሎ መደምደሙ በአማራና በትግራይ ክልሎች መካከል አላስፈላጊ ውዝግብ እንዲፈጠር እያደረገ ነው ሲሉ በአማራ ብሔራዊ ክልላዊ መንግስት የፕሬዚዳንቱ የህግ ጉዳዮች ዋና አማካሪ አቶ ምርሃ ጽድቅ መኮንን ተናገሩ። አቶ ምርሃ ጽድቅ አያይዘውም አሁን የተቋቋመው የአስተዳደርና የወሰንና የማንነት ኮሚሽን ገለልተኛ ሆኖ ያጠናውን የውሳኔ ሀሳብ ስልጣን ላለው አካልና ለጠቅላይ ሚኒስትሩ ያቀርባልም ብለዋል። የውሳኔ ሀሳቡን ስልጣን ያለው አካል የማያስፈጽም ከሆነ ግን ያሉት የክልሉ የህግ ጉዳዮች አማካሪ በፌዴራል መንግስት ጣልቃ ገብነት መፍትሄ እንዲያገኝ ይደረጋል ነው ያሉት። የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በቅርቡ በአማራ ክልል በህጋዊ መንገድ የቀረበ የማንነት ጥያቄ የለም ማለታቸውን አስታውሳ አስቴር ምስጋናው ከባህር ዳር ተከታዩን አጠናቅራለች። የኢፌዴሪ ህገ መንግስት በአንቀጽ 62 ንዑስ ቁጥር አንድ ላይ እንደተጠቀሰው የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል ይላል። በዚህ መሰረት ህጉንና ስርዓቱን ተከትለን ለትግራይ ክልል መንግስት፣ በኋላም ደግሞ ለፌዴሬሽን ምክር ቤት ጥያቄያችንን አቅርበናል ይላሉ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ አንቀጽ ጠቅሰን ህግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ጉዳዩም ሲከታተሉ የነበሩ የፖለቲካ ተንታኝ አቶ ቾቹ አለባቸው ጥያቄውን የሚያጠናክር መረጃ በእጃቸው እንዳለ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። በዚህ ጉዳይ ላይ ራሴ ማጠነው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ሁላ በእጅ አሉ። ለምሳሌ አንዱ አሁን የወልቃይት ሕዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው፣ ጥያቄያቸው ምን እንደሆነ የሚያመላክት ማመልከቻ ዝርዝር ማመልከቻ ይዘው ከአስር ገጽ በላይ ይኸው በእጅ ይዞ ያለው ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አድርሰዋል። ከህገ መንግስቱ አንቀጽ 62 ላይ ሳንወጣ ሁለቱ ክልሎች መስማማት ካልቻሉ የፌዴሬሽን ምክር ቤት የህዝብ አሰፋፈርንና ፍላጎትን መሰረት በማድረግ ሁለት አመት ባልሞላ ጊዜ ውስጥ የመጨረሻ ውሳኔ ይሰጣል ይላል። ኮሚቴው ለፌዴሬሽን ምክር ቤት ያቀረበውን ይግባኝ በወቅቱ አፈጉባኤ የነበሩት አቶ ያለው አባተ ለትግራይ ክልል መንግስት የጻፉት ደብዳቤ እጅ ላይ አለ ይላል በማህበራዊ ሚዲያ በአማራ ብሔርተኝነት ላይ ተከታታይ ጽሁፎችን የሚያወጣው አቶ ጌታቸው መኮንን ለትግራይ ክልል አቅርበው ከዛም በ2008 ለፌዴሬሽን ምክር ቤት አቅርበው ለዚህም ማስረጃ የሚሆን የካቲት 19 ቀን 2008 ዓመተ ምህረት የተጻፈ ቤቱታ ለምክር ቤታቸው ማቅረባቸውን ገልጸው በነሱ በኩል መፍትሄ እንዲሰጠው ጠቅሰው የጻፉት ደብዳቤ አለ። እዚህ ጋ እንደማየው አቶ ያለው አባተ የፌዴሬሽን ምክር ቤት አፈ ጉባኤ በነበሩበት ጊዜ ጥር 25 ቀን 2008 ዓመተ ምህረት ለምክር ቤቱ የቀረባ አቤቱታዎችን ይመለከታል የሚል የይግባኝ ደብዳቤ ለትግራይ ክልል ብሔራዊ ክልላዊ መንግስት ምክር ቤት የቀረበ ነው። ይሄ የያዙት መረጃ። አቶ ጌታቸው አያይዞም ከእነዚህ ዶክመንቶች በተጨማሪ ከቅርብ ጊዜ ወዲህ በክልሉ በሚደረጉ ሰላማዊ ሰልፎች ላይ የወልቃይት ጥያቄ ጎልቶ የሚሰማ ድምጽ ነው ይላሉ። ይህ ሁሉ ሂደት እያለ በቅርቡ የፌዴሬሽን ምክር ቤት አፈ ጉባኤዋ በአማራ ክልል በህጋዊ መንገድ የማንነት ጥያቄ አልቀረበም ማለታቸው አስቆጥቶናል ይላሉ አቶ ጌታቸው ሶማሊያ የለም አፋር የለም ትግራይ የለም አማራ ክልል የለም ይህንንም ወይዘሮ ኬሪያ የሚያውቁት እውነቱ ሆኖ ሳለ ጆሮ ዳባ ልበስ ብለው ዛሬ በተከበረው ምክር ቤት ፊት አላቅም የቀረበ የለም ማለት አሁንም ችግሩን አድበስ አድበስብሶ ለማለፍ እና የአማራን ህዝብ የወልቃይትን ብቻ አይደለም የአማራን ህዝብ ላሞኝህ የማለትና የመናቅ ያክል ነው። ወደ ትግራይም ቀርበዋል። ወደ ፌዴሬሽን ምክር ቤት ጥያቄዎቹ ቀርበዋል። ፌዴሬሽን ምክር ቤትም ደግሞ የቀረበለት ስለመሆኑ ይጣራ ብሎ ወደ ትግራይ ምክር ቤት ደብዳቤ በጽፈዋል። ይሄ ይታወቃል። ይሄን አሁን ሙሉ በሙሉ አፍጥጦ መካድ አይቻልም። አቶ መረሀ ጽርቅ መኮንን በአማራ ብሔራዊ ክልላዊ መንግስት የፕሬዚዳንቱ የህግ ጉዳዮች ዋና አማካሪ ናቸው። የፌዴሬሽን ምክር ቤት ስልጣንና ኃላፊነትን በተመለከተ በክልሎች መካከል የሚፈጠርን የወሰንና የማንነት ጥያቄን በሰላማዊ መንገድ እንዲፈታ ማድረግ ነው ይላሉ። አሁን ጥያቄውን እያነሱት ያሉት ህዝቦች እንጂ ክልሎች አይደለም የሚለውን ሀሳብም ያሰምሩበታል። አሁን በአሁኑ ሰዓት በትግራይ ስር የሚተዳደሩት የወልቃይት ጠገዴ እንደዚህ የጸለምትም አካባቢ በተወሰነ ደረጃ የሰቲት ሁመራ እንደዚሁ ደግሞ በዚህ በወሎ መስመር ደግሞ ድሮ በወሎ ክፍለ ሀገር እየተባለ በሚጠራ የሚጠቃለሉ የነበሩት የራያ አካባቢ ግዛቶች በትግራይ ስር የሆኑት አሁን ቅድም የጠቀስኳቸው መስፈርቶች ሳይሟሉ ነው የሚል ጭቅጭቅ አለ። እንግዲህ ክልሎቹ ያን ያህል ጎልተው ሄደው በሁለቱ መካከል አለመግባባት ኖሮ ውዝግብ ውስጥ በሰፊው ገብተው አያውቁም እስከ ቅርብ ጊዜ ድረስ። ነገር ግን ህዝቦቹ፣ እዛ አካባቢ የሚኖረው ህዝብ ግን ወደ አማራ ክልል እንጠቃለል የሚል ጥያቄ ማንሳት ከጀመረ ቆይቷል። ኢንፎርማሊ ማለት ነው፣ በመደበኛ ባልሆነ መንገድ ከ2008 ጀምሮ። ግን ጥያቄው ለትግራይ ምክር ቤትም ስለመቅረቡ ከዛ በኋላም ደግሞ ትግራይ ምክር ቤት በጊዜው ባለመመለሱ ምክንያት ወደ ፌዴሬሽን ምክር ቤትም ስለመቅረቡ በቂ መረጃዎች አሉ። ይሄ እንግዲህ የአማራ ክልል ያቀረበው ነገር ሳይሆን በትግራይ ክልል ስር የተጠቃለሉ ህዝቦች ወኪሎች ነን የሚሉ ሰዎች በተለያየ ጊዜ ያቀረቡት ነው። ስለዚህ የፌዴሬሽን ምክር ቤት ስልጣን በዋነኝነት እንግዲህ ምንድን ነው እነዚህን ጥያቄዎች በአግባቡ አስተናግዶ መመለስ ነው። በህገ መንግስቱ አንቀጽ 21 ማን ነው በዚህ አዋጅ አለ። መጀመሪያ ህገ መንግስቱ በአንቀጽ 48 ስር ይሄን ይጠይቃል፣ እሱ እንዲፈታ ስልጣን ይሰጣል። በአንቀጽ 62 ስም ስር እንደዚሁ በቂ ስልጣኖች ይሰጠዋል። ከዛም ደግሞ እሱን ለማስፈጸም እነዚህን ድንጋጌዎች ለማስፈጸም የወጣ አዋጅ አለ በ1993 ዓ እንዴት ዜጎች ጥያቄውን ሊያቀርቡ እንደሚችሉ በምን አይነት ቡድን፣ ምን አይነት ፐርሰንት ያላቸው ሰዎች ከነዋሪው ህዝብ የትኞቹ ያህል እንደሚያቀርቡ ምናምን ተደንግጓል። ይህን ታሳቢ አድርጎ እንግዲህ የፌዴሬሽን ምክር ቤት በጊዜው አጣርቶ እታች ያሉት የአስተዳደር ምክር ቤቶች ጉዳዩን ከተመለከቱ በኋላ ውሳኔ እንዲሰጡ መጀመሪያ ያዛል። ይሄ በማይሆንበት ጊዜ ውሳኔውን ከመለሱት መለሱት በአጥጋቢ ሁኔታ ካለመለሱትና ይቅርታ ማን ይግባኝ ከቀረበለት ደግሞ እነዚህን ውዝግቦች በራሱ ኃላፊነት አጣርቶ እንዲወስን ይጠበቅበታል። እንግዲህ ስልጣኑ ይሄ ነው። በመሰረታዊነት በክልሎች መካከል አለመግባባቶች መፍታት፣ ለግጭት መንስኤ የሚሆኑትን ምክንያቶች እያጣራ ምላሽ መስጠት፣ ህገ መንግስት መተርጎም፣ እንግዲህ ሌሎች ብዙ ስልጣኖች አሉት። ከዚህ ወጣ ያሉ እንግዲህ የኢትዮጵያ ህገ መንግስት በጣም የተወሳሰበ ህገ መንግስት ነው። ይህንን የማንነት ጥያቄ የአስተዳደር መከለያ አድርጎ ጥቅም ላይ እንዲያውለው የመጨረሻ ውሳኔ ላይ ሲደረስ ለዚህ የሚያመረቁ ተቋማት በበቂ መቋቋምና መደራጀት በብቃትም ደግሞ መስራት ነበረባቸው። ይህ አልሆነም። በእውነቱ አቶ መርሀ ጽድቅ አያይዘው በአማራና በትግራይ ክልሎች እየተነሱ ያሉት የወሰንና የማንነት ጥያቄዎችን በሰላማዊ መንገድ ለመፍታት አሁን የተቋቋመው የአስተዳደር የወሰንና የማንነት ኮሚሽን ተጠሪነቱ ለጠቅላይ ሚኒስትሩ ጭምር ነው፣ የጠቅላይ ሚኒስትሩ ጣልቃ ገብነት ደግሞ ችግሩን ይፈተዋል ይላሉ። የዚህን የአስተዳደራዊ ወሰኖችና የማንነት ጥያቄ በዝርዝር የሚመለከትና በገለልተኝነት የሚያጠና የውሳኔ ሀሳብም ደግሞ ለጠቅላይ ሚኒስትሩና ለፌዴሬሽን ምክር ቤት ፍጆታ ለውሳኔ ሀሳብ ፍጆታ የሚሆን የሚውል የምክር ሀሳብ አደራጅ ኮሚሲዮን ተቋቁሟል። ይህ ኮሚሲዮን በቅርቡ ስራ ይጀምራል ብለን ነው የምንጠብቀው። በሶስት ዓመት ጊዜ ውስጥ በሀገሪቱ ውስጥ ያሉትን የማንነት ጥያቄዎች አጥንቶ የአስተዳደሮ ስን ጥያቄዎች አጥንቶ እነዚህን የሚመለከቱ የውሳኔ ሀሳቦቹን ሬኮመንዴሽኖቹን በባለሙያ የተደገፉ ዝርዝር ስራዎቹን ለጠቅላይ ሚኒስትሩ እንዲያቀርብ ምክንያቱም ጠቅላይ ሚኒስትሩ የሀገሪቱ ሕግና ሰላም ዋና አስከባሪ ነው፣ የጦር ኃይሎች ጠቅላይ አዛዥ ነው። ጠቅላይ ሚኒስትሩም ደግሞ እንግዲህ እነዚህ የማንነት ጥያቄዎች የግጭት መንስኤዎች እየሆኑ በክልሎች መካከል ለሰላምና ላለመረጋጋት ለሰላም መታጣትና ላለመረጋጋት መንስኤ እየሆኑ ከመጡ አሁን ጉዳዩ የፌዴሬሽን ምክር ቤት ብቻ መሆን ይቀራል ማለት ነው። የሀገሪቱ የአስፈጻሚ አካልም የፌዴራል አስፈጻሚ አካልም ትልቅ ኃላፊነት አለበት በዚህ ጉዳይ ላይ የሰላም መታጣት እያለ ሀገሪቱን በሰላም እያስተዳደርናት ነው እያሉ ያቀረብናቸውን እንኳ ዝርዝር ጥያቄዎች በቀጥታ በይፋ የሚታወቁትን እንኳ እየተካካል ልንቀጥል ስለማንችል፣ ያው ጠቅላይ ሚኒስትሩ ኃላፊነት አለበት የዚህን ኮሚሽን ውሳኔ ሀሳብ ይዞ ከፌዴሬሽን ምክር ቤት ጋር ተነጋግሮ አፋጣኝ ውሳኔ እንዲያገኝ። ይህ በማይሆንበት ጊዜ ግን ለምሳሌ እስከከመጨረሻው ድረስ የሰብአዊ መብት ጥሰትን ያስከተለ አንድ የክልል ውሳኔ ወይም ደግሞ አንድ የክልል እርምጃ ካለ ይሄ እርምጃ ስልጣን ባለው አካል እንደ ፌዴሬሽን ምክር ቤት ባለ አካል ምላሽ የማይሰጠው ከሆነ ያን ክልል እኮ በቀጥታ ፌዴራል ኢንተርቬንሽን የሚባል ህግ አለ። በ359 የምንለው ህግ አለ የፌዴራል መንግስት ጣልቃ እንዲገባእና በጉዳዩ ላይ ይህንን የሰብዊ መብት ጥሰት እስኪቆም ድረስ ክልሉን አግዶ የሚያቆይበትና ጥያቄው ከተመለሰና ሰላሙ ከተመለሰ በኋላ ክልሉ ወደነበረበት ሁኔታ እንዲመለስ የምናደርግበት ሁኔታ አለ። በክልሉ በወሰንና ማንነት ዙሪያ ሲነሱ የነበሩ ጥያቄዎች ህገ መንግስቱ ባስቀመጠው የህዝብ አሰፋፈር ቋንቋ ማንነትና የህዝብ ፍላጎትን መሰረት ባደረገ መልኩ ጥያቄው ይመለሳል ቢባልም ክልሎች የተዋቀሩት ህገ መንግስቱ ከመጽደቁ በፊት በመሆኑ ጥያቄውን ለመመለስ አስቸጋሪ እንዳደረገው አቶ መርሃ ጽድቅ ይናገራሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር ዘገባ እናመሰግናለን። አሁን ሐኪሙን ይጠይቁ። ሐኪሙን ይጠይቁ በምሽቱ ቅንብር ቀለምን የመለየት የአይን ጤና ችግር ምንነትና ተፈጥሮ ዙሪያ የተጀመረው ቅንብር ይቀርባል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጨረሻውን ክፍል ይዘው ይቀርባል። ዶክተር ትልቅ ሰው ተሾመ በድጋሚ ለጊዜው አመሰግናለሁ። ለመሆኑ እንዴት ነው አይናችን ቀለሞችን የሚለየው? አንድ ቀለም የመለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ? ጥሩ ቀለም ለማየት እንግዲህ አይናችን ውስጥ ብዬ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉ ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይማሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ የእነዚህ ሶስቱ መሰረታዊ ፕራይማሪ ቀለሞች በመቀላቀል የሚገኙ ቀለሞች ናቸው። እንግዲህ በህይወታችን ውስጥ በየዙሪያችን የምናያቸው የተለያዩ ቀለሞች ከእነዚህ ሶስቱ መሰረታዊ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አሉ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር እንግል ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ሊያንጸባርቃል አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ። እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህም ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለክትን ማንኛውም አይነት ከለር በደምብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱን ትላለህ፣ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማይችል ቦታውን አለጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በሶስቱም ማለት ነው። ስለዚህ አኖማለ ሲሆኑት በዛ የሚሉት እነሱ ናቸው። እኛ ማየት የምንችለውን ከለር ኖርማል፣ ከለር ብላይንድነስ ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም። ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያቸዋል። ግራጫ ነገር ይታያቸዋል፣ ሬድ ወይም ግሪን ከማየት ፋንታ ማለት ነው። ዶክተር፣ ትልቅ ሰው ይህ ሂደት ቅድም ደረጃቸውን ለይተው አስረድተዋል። ቀለሞችን ጨርሶ የመለየት አቅማቸውን ያላጡና ያጡ በሂደት እንደ ሌሎች ዓይን ህመሞች እየባሰ የመሄድ እድል አለው? ሊያባብሱ የሚችሉ ሁኔታዎች አሉ ወይስ ያንኑ ነው። አንድ ሰው በተፈጥሮ ወርሶት የተገኘውን ሆኖ ነው መጨረሻ ድረስ የሚዘልቀው። ይህ እንግዲህ ከለር ቪዥኑ ምክንያት መጣ ነው። አሁን እኛ በአብዛኛው የምናወራው ጄኔቲክ የሆነውን አብሮ የሚወለደው በዘር አረግ የሚወረሰውን በዘር የሚወረሰውን ማለት ነው። ስለ እሱ ስናወራ ያው አንድ ሰው ከተወለደ ጀምሮ ይህ ችግር ይኖረዋል። የሚጨምር የሚቀንስን አይደለም። ሌላ ግን አኳየርድ የሚባሉ ከለር ቪዥን ጉለቶች ጉድለቶች ይኖራሉ። የተለያዩ አይን በሽታዎች አይን ውስጥ በሚያገርሱት ጉዳት ምክንያት ከጊዜ በኋላ የሚመጣ ከጊዜ ብዛት ደግሞ እየጨመረ እየጨመረ ሊሄድ የሚችል ከለር ቪዥን ችግር አለ። ለምሳሌ እንደ ግላኮማ አይነት በሽታ ወይም አይናችን ውስጥ ያለውን ኦፕቲክ ነርቭ የምንለውን ነርቭ ከእሱ ጋር ተያይዞ የሚመጡ እሱን የሚመቁ በሽታዎች ይሄ አኳየርድ የምንለው ወይም በበሽታ ምክንያት ከጊዜ በኋላ የሚመጣ የከለር ቪዥን ዲፌክት ሊኖር ይችላል። እንዴ እየጨመረ ሊሄድ ይችላል፣ መጠኑም ከጊዜ ወደ ጊዜ እየጨመረ ይሄዳል። ስለዚህ ሁለቱም መለያየት ያስፈልጋል። መልካም ይበልጡን በዘራ አረግ የሚወረሰው ሰውን ነው እንደገለጹት በሰፊው ዝርዝር የተረዳ ነው። ወንዶችን እንደሚያጠቃ በተገለጸውና በቀደመ ውይይታችን ባብራሩት በዘር ሀረግ የሚወረሰው አንድ ሰው ለዚህ ህመም መጋለጡ የታወቀ ሰው ልጅ ሊያወርስ የሚችልበት ሁኔታ ምን ያህል እድል አለው? አንድ ቀለም መለየት የማይችል ሰው ከአብራኩ ለሚወለዱ ልጆች የማውረስ እድሉ ቁጥሩን ኤግዛክትሊ አሁን መናገር አልችልም ግን ለምሳሌ አንድ ከለር ብላይንድነት ያለው ሰው ይሄ እንደገለጽኩት፣ ብዙ ጊዜ ይሄ ችግር ወንዶችን ነው የሚያጠቃው። ለምንድን ነው ይሄ ከለር ቪዥን ዲፌክት ኤክስ ክሮሞዞምን ነው የሚነካው፣ እና ወንዶች አንድ ኤክስ አንድ ዋይ ክሮሞዞም ነው ያላቸው፣ ሴቶች ሁለት ኤክስ ክሮሞዞም ነው ያላቸው። ስለዚህ የወንዱ አንድ ኤክስ ክሮሞዞም በዚህ ከለር ቪዥን ውድለት ላይ አፌክትድ ከሆነ ሌላ ኤክስ ክሮሞዞም ስለሌለው ቴሌቪዥኑ ይወጣል ማለት ነው ችግሩ። ሴቶች ግን አንደኛው ኤክስ ክሮሞዞም አፌክትድ ቢሆን ሌላኛው ጤነኛ ስለሚሆን ያኛው ስለሚያካክሰው ሴቶች ላይ በዘራረግ የሚወረሰው ከለርቪዥን ብላይንድነት በጣም ሬር መጠን ነው። አይከሰትም፣ ማለት አይደለም። ሊከሰት ይችላል። እና ስለዚህ አንድ ከለር ብላይንድ የሆነ ሰው በተለይ ለወንድ ልጆቹ የማስተላለፍ ቻንሱ ይኖራል። ለሴቶች ግን የማስተላለፍ ቻንሱ አሁን በተናገርኩት ምክንያት ቅርር ሊሆን ይችላል። ግን ቅድም እንዳልኩት የዚህ የከለር ብላይንድነስ ችግር ስፔክትረሙ ሰፊ ስለሆነ የእያንዳንዱ የሚወረስበት ባህሪ ሊለያይ ይችላል። በጣም ትንሽ የምንለው በጣም አስከፊ ያለሆነ ከበርድራይነት አለ። አብዛኛውን ሰው አፌክት የሚያደርገው እስከ ስምንት ፐርሰንት ብለናል ወንዶችን አለ። በጣም ደግሞ እስከ እይታ ድረስ ሙሉ ለሙሉ እይታን የሚጎዳውም አይነት አለ እና እነዚህ በተለያየ መጠን ሊተላለፉ ይችላሉ። አሁን ግን በዚህ መጠን ነው በዚህ ፐርሰንት ነው ብሎ መናገር ለኔ ያስቸግረኛል። መልካም ዶክተር፣ ትልቅ ሰው የመጨረሻ ጥያቄ እናድርገው። በጥናት ላይ ያሉ ሁኔታዎች መኖራቸውን ገልጸዋል። እንዲህ ባለበት አንድ በዘር የተወረሰው ቀለምን የመለየት አቅሙ የተዳከመ ሰው ከሕክምና በመለስ ቴክኖሎጂ የሚፈቅዳቸው አድርግ ቀለሞችን እንዲለይና እንዲያደንቅ የሚታወቅ ነገር አለ፣ ቴክኖሎጂ የፈጠረው ነገር ካለ በንባብም በጥናትም የሚታወቅ ነገር ካለ የዛሬውን ውይይታችን በዚሁ እንቋጭ። ከለር ብላይንድ የምንላቸው ሰዎች አብዛኞቹ ኖርማል የሆነ ህይወት መምራት ይችላሉ። ያን ያህል ስራ ሰርቶ ለመኖር የሚያደናቅፍ ችግር አይደለም። ምናልባት ከለር ቪዥን ብላይንድነስ ያላቸው ሰዎች ፓይለት መሆን ላይችሉ ይችላሉ። አንዳንድ በጣም ሴንሲቲቭ የሆኑ እይታ ላይ ሴንሲቲቭ የሆኑ ስራዎች ላይሰሩ ይችላሉ። ግን አብዛኛውን ስራ ይሰራሉ ይችላሉ። የሚገርመ ነገር እንዲሁም አንዳንድ አርቲስቶች ከለር ብራይንድ ናቸው ሁሉ ተብሎ ይታመናል። ሳሊ ለማንኛውም አሁን በቴክኖሎጂ ጋር ተያይዘ ላነሳው ጥያቄ አንዳንድ አፖች አሉ እንግዲህ፣ አፕሊኬሽን እነዚህ ከለር ብራይንድ ሰዎች ከለርን ለመለየት የሚያስችሉ አፖች አሉ። የሞባይል አፕሊኬሽን ለመጠቆም ያህል ነው። እና ተረስቱድ የሆኑ ሰዎች በዚህ ላይን ላይ ሰርች ማድረግ ይችላሉ። መልካም ዶክተር ትልቅ ሰው ተሾመ የአይን ሐኪም እና የሕክምና መምህር ሌሎች መሰል የአድማጮች ጥያቄ ይዘን መልሰን እንደምናገኝ ያገኘ ተስፋ አድርጋለሁ። ቀለምን የመለየት ችግር አስመልክቶ ለተነሱ ጥያቄዎች ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሷ ፕሮግራም እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ረኒ ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከሚ ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በኛ በኩል ሰላም፣ ደህና ደሩ።